የሕሊና እስረኞች ይፈቱ በሚል ርዕስ የተከፈተ ዘመቻ ትላንት ሐሙስና ከትላንት በስቲያ በፌስቡክ እና በትዊተር ተካሂዷል። ዘመቻውን ያካሄዱት በአውሮፓ፣ በአሜሪካ እና በኢትዮጵያ የሚገኙ ወጣቶች ሲሆኑ ሀሳባቸውን በመጻፍና በተለያዩ መንገዶች በማንጸባረቃቸውና በፖለቲካ እንቅስቃሴ ውስጥ በሰላማዊ መንገድ በመሳተፋቸው ብቻ የታሰሩ ኢትዮጵያውያን እንዲፈቱ የሚጠይቅ ነው። ስዊዘርላንድ በሚገኘው ኒውሻትል ዩኒቨርሲቲ ተመራማሪው ዶክተር ተድላ ደስታ ዘመቻውን ካስተባበሩት አንዱ ናቸው። ጽዮን ግርማ አነጋግራቸዋለች። ሃሽታግ አሁን በፌስቡክና በትዊተር እንዲሁም በማህበራዊ ድረገጾች ላይ ማንኛውም ሰው ያነሳው ጉዳይ አትኩሮት እንዲያገኝለት የሚጠይቅበት በማህበራዊ ሚዲያ ላይ እየተለመደ የመጣ አሰራር ነው። ሮብ እና ሐሙስ የካቲት አስራ ስድስት ና አስራ ሰባት ወጣት ኢትዮጵያውያን ይህን መንገድ ተጠቅመው በግፍ የታሰሩ ጓደኞቻችን ይፈቱ፣ ሁሉም የህሊና እስረኞች በምርመራና በቀጠሮ ላይ ያሉ እንዲሁም ክስ ተመስርቶባቸው ፍርድ ቤት የሚመላለሱ ያለምንም ቅድመ ሁኔታ ይፈቱ ሲሉ ለመንግስት ጥሪ አቅርበዋል። ከኢትዮጵያ መንግስት ጋር የሚሰሩ አካላትም ጉዳዩን ተረድተው ተጽዕኖ በመፍጠር እስረኞቹን እንዲያስፈቱ ሲጎተጉቱ ውለዋል። በኢትዮጵያ ቆይታው በተለያዩ ሚዲያዎች ላይ ይሰራ ነበር። ደብርሃን በተሰኘው የጡመራ መድረክ ላይ ከጓደኞቹ ጋር በመሆን ይጽፍም ነበር። አሁን ስዊዘርላንድ በሚገኘው ኒው ቻተል ዩኒቨርሲቲ ተመራማሪ ፌሎ ነው። ዶክተር ተድላ ደስታ እርሱና ጓደኛው ዘላለም ወርቅ አገኘው በአንድ የጡመራ መድረክ ላይ ይጽፉ እንደነበር ይናገራል። ስለ ጽሑፎቻቸው ይዘት ሲናገርም ትልቅ ሚዲያ የመሆን ምን አይነት አይደለም። ዝም ብሎ በቃ የምንውላቸውን ውሏችንን ወይ የፖለቲካ የሰማናቸውን ወይም ደግሞ የተማርናቸው ነገሮች አፍሪካ ውስጥ ባለ ኮንቴክስት ብንጽፈው እንዴት ይሆናል? የሆነ የሶሻል ፕሮብሌም ሊገኝ እንዲህ እንዲህ እና ከዚህ ውጭ ምንም አላማም የለውም ተራ እንደ ብሎግ በቃ ነው እና በሐምሌ ሁለት ሺ ስድስት ግን ባልተገመተ ሁኔታ ጓደኛው ከነ ቤተሰቦቹ ተሰብስቦ መታሰሩን ሲሰማ ጉዳዩ ሌላ ይሆናል በሚል ገምቶ እንደነበር ና ከአራት ወራት ቆይታ በኋላ በጋዜጣ ላይ ስለ ክሱ እንዳነበበ ይገልጻል። ተድልአ ደስታ የሚባለው የግንቦት ሰባት አመራር ይላል። እንግዲህ እኔ ምንም በፖለቲካ ፓርቲ አባልም አደለውም አደለውም አመራር ከሆነው ጋራ በኢንተርኔት ይገናኙ ነበር። ስማቸውን ቀይረው መንግስት የመገልበጥ አላማ ነበራቸው። የግንቦት ሰባት አባል ሆኗል ይላል። ዘላለምን በሶሻል ሚዲያ በመጠቀም ኢትዮጵያ ውስጥ ማህበራዊ ለውጥ እንዴት እንደሚመጣ ተወያይተዋል ይላል እና ገንዘብ ተልኮለትም የአረብ ስፕሪንግ ወይም የአረብ ጸደይ የሚባለውን አይነት ነገር ኢትዮጵያ ውስጥ እንዲከሰት ሰዎችን ይላል በዚህ ክስ በጣም ነበር የተገረምኩት። እኔና ዘላለም አድርገ ነው አይደለም አስበ ነው የማናቀው ነገር በክሱ መጣ። ከዚህ በተጨማሪም ዘላለም የኢንተርኔት ስልጠና ለመውሰድ አመልክቶ የነበረውን መረጃ በመጥቀስ የሽብር ክስ ቀርቦበት እርሱና ጓደኞቹ ፍርድ ቤት በመመላለስ ላይ እንደሚገኙ የሚናገረው ዶክተር ተድላ ዘላለምን ጨምሮ የዮናታን ወልዴ፣ ባህሩ ደጉ በአጠቃላይ ሁሉንም የፖለቲካ እስረኞች መንግስት እንዲፈታ የሚጠይቅ ዘመቻ እንደነበረ ይገልጻል። እነዚህ እስረኞች ይላል ከሶስት ቀን በኋላ ስድስት መቶ ቀን ይሞላቸዋል። ሶስቱ እና ያለፍትህ ዘላለም ማስተርስ ዲግሪ ሊጨርስ አንድ አመት ሲቀር ነው ያሰሩት። ስለዚህ ትምህርቱም ኦልሬዲ ቀርቷል ማለት ነው እና ህይወታቸውንም በየቀኑ ጊዜያቸውንም ወጣትነታቸውንም እያጡ ነው ማለት ነው እየጨረሱ ነው። ስለዚህ እዚህ ላይ ትኩረት አድረገን ነበረ። ፍንጭ እናደረገ ነበረ። ወጣቶቹ በመታሰራቸው ምክንያት ከሚያልፈው የወጣትነት ዘመናቸው ከሚስተጓጉለው ህይወታቸው በተጨማሪም ከተፈቱም በኋላ ስለሚደርስባቸው መከራ የሚናገረው ዶክተር ተላ በሀሽታግ ዘመቻው የተነሱት ነጥቦችን ሲዘረዝር ነዘላን የሚፈቱ ጋዜጠኞች ይፈቱ፣ የህሊና እስረኞች ይፈቱ የሚሉ ጥያቄ እርሱ ናቸው ያሉት እና ያው ለአንድ ወገን ብቻ አይደለም፣ ሁሉም ኢትዮጵያ ውስጥ ያለ እንግዲህ ይሄ በዚህ ጉዳይ የተነካ ሁሉ የሚያካትተው ነው። ተሳርፈዋል። በጣም ብዙ ሰዎች በዚህ ዘመቻ ስለታሰሩ ሰዎች መረጃ፣ ስለታሰሩበት ሁኔታ፣ ስለደረሰባቸውና እየደረሰባቸው ስለሚገኘው ድብደባና ስራት ከራሳቸው ከእስረኞቹ የወጡ ጽሁፎችን በማተም ግፊት ሲያደርጉ እንደነበር ገልጿል። ትኩረት ብቻ አይደለም ያሰሯቸው ሰዎች እንዲፈቷቸው ብዙ ሰው ጥያቄ እያቀረበ እንደሆነ ፒቲሽን እንደማለት ነው። ፊርማ እንደማሰባሰብ ማለት ነው። እና ልዩነቱ ይሄ ምንድን ነው? ፊርማው የሚታይ ነው። በግልጽ የሚሰበስበውም ሰብሳቢውም፣ አስተባባሪውም ይታያል። ህዝቡ ያየዋል። እነዚህ ትዕዛዞቹም በደንብ ያውታል። እና ተጽዕኖ መፍጠር ይችላል። ተጽዕኖ ደግሞ ቀጥታ የፖለቲካ ብቻ ሳይሆን ተዘዋዋሪም ተጽዕኖ አለው። መንግስት የታሰሩት ወንጀል ስለሰሩ እንጂ ስለጻፉ አይደለም ማለቱን በመጥቀስ ወንጀል ከሰሩ ለምን ይፈቱ ትላላችሁ በሚል ላቀረብኩለት ጥያቄ እሷ የምንለው ወንጀለኞች ስላልሆኑ ወንጀል ስላልሰሩ፣ የትምህርት እድል ለማግኘት በመሞከር ተከሰዋል። ይሄ ጥፋት አይደለም እያለ ነው ፍቷት። ይህ ዘመቻም እስረኞቹ እስካልተፈቱ ድረስ በየጊዜው እንደሚቀጥል ዶክተር ተድላ ደስታ ገልጿል።